የባህል መድረክ አዎ እንግዲህ እኔም እዛ በነበርኩበት ሰዓት ላይ እኔ ራሴ በስሜት ቋንቋዎች ላይ ነው፣ ግዕዝ ላይ ስፔሻላይዝ አድርጌ ሶስተኛ ድግሪን ጨርሽ የተመለስኩት። እዛ ስለ ግዕዝ በሰፊው ይሰጣል። ለምሳሌ የአፍሪካና የኤዥያ ጥናት አለ እዛ ሀምቡርግ ውስጥ። ከዛ ውስጥ በአፍሪካ የኢትዮጵያን ስተዲስ አለ። በኢትዮጵያን ስተዲስ ውስጥ ደግሞ ወይ በትግርኛ ቋንቋ ላይ ወይም በግዕዝ ቋንቋ ላይ፣ በአማርኛ ላይ ሁለተኛ ድግሪውን ሶስተኛ ድግሪውን ሰርቶ የሚመጣ ሰው ይኖራል። እዚህ ግን እስካሁን በመጀመሪያ በመጀመሪያ ድግሪ በሁለተኛ ድግሪ በሶስተኛ ድግሪ ግዕዝ ላይ የሚሰራ ስራ የለም፣ ግን አልተጀመረም። በግዕዝ ትምህርት የከፍተኛ ትምህርታቸውን በጀርመን ያጠናቀቁት ዶክተር ሙሉቀን አንዱ አለምን ነበር ያደመጥነው። ጤና ይስጥልኝ አድማጮች እንደምን አመሻችሁ። ባለፈው ሰሞን ባህርዳር ዩኒቨርሲቲ ከሃምቡርግ ዩኒቨርሲቲ ጋር የመግባቢያ ስምምነት ተፈራርመዋል። የሁለቱ ሀገራት ከፍተኛ ተቋማት በተለይ በኢትዮጵያ ቋንቋዎችና ባህል ጥናት ላይ በጋራ ለመስራት ነው ያቀዱት በዕለቱ ዝግጅታችን የሁለቱ ዩኒቨርስቲዎች በጋራ የመስራት ፋይዳ ምን እንደሆነ የሚነግሩንን የሁለቱን ተቋማት ባልደረቦች በእንግድነት ይዘናል። መልካም ቆይታ። ኢትዮጵያና ጀርመን ዘመናት የተሻገረ የሁለትዮሽ ግንኙነት በመካከላቸው የመሰረቱ ሀገራት መሆናቸው በመረጃዎች የተመዘገበ ነው። ሁለቱ ሀገራት በታሪክ በባህል ጥናትና ምርምር እንዲሁም በዲፕሎማሲያዊ ግንኙነት ውልን ከተፈራረሙ ከመቶ ዓመታት በላይ እንዳስቆጠሩ ዘገባዎች ያሳያሉ። በጀርመን የተለያዩ ከተሞች የሚገኙ ከፍተኛ ተቋማት የኢትዮጵያ ቋንቋዎች ትምህርት ይሰጣል፣ ምርምርም ይካሄዳል። ባለፈው ሰሞን የሃምቡርግ ዩኒቨርሲቲ ባህር ዳር ከሚገኘው ዩኒቨርሲቲ ዩኒቨርሲቲ ጋር የትብብር ስራ ለመጀመር ውል ተፈራርሟል። ከሃምቡርግ ዩኒቨርሲቲ የአፍሪቃዊ ቋንቋዎች ጥናት ምሁር ከዴኒስ ኖስኒትስ ጋር ወደ ባህርዳር ዩኒቨርሲቲ ውሉን ለመፈራረም የተጓዙት በሃምቡርግ ዩኒቨርሲቲ የእስያና የአፍሪቃ ጥናት ተቋም መምህርና ተመራማሪ ዶክተር ጌቴ ገላይ ስለተፈራረሙት ውል ይገልጻሉ። መጀመሪያኛ ከሃምቡርግ ዩኒቨርሲቲ ለዲአዴ የጀርመን አካደሚክ የልውውጥ መርሃ ግብር አለ ዳድ የሚባል ቦን ያለ ለዛ ፋክት ሚሽን የሚባል ማስታወቂያ ወጥቶ እሱን አይተን ተወዳድረን ነው የሄድነው፣ አሸንፈን። ምንድን ነው ፋክት ፋይንዲንግ ሚሽን የሚረዳው አንድ የጀርመን ዩኒቨርሲቲ ከሌሎች በውጭ ሀገር ካሉ በተለይ የሶስተኛ ዓለም ዩኒቨርሲቲዎች ጋር በትብብር ጥናትና ምርምርን፣ የተማሪዎችን ልውውጥ በተመለከተ በጋራ ለመስራት የሚያስችል እቅድ ነው እና በዚህም መሰረት ይህንን ፋክት ፋይንዲንግ ሚሽን የሚባለውን ባለፈው ፌብርዋሪ እንደ ፈረንጆች አቆጣጠር መጋቢ አመልክተን ብዙ የድጋፍ ደብዳቤ ከሃምቡርግ ዩኒቨርሲቲ ፕሬዚዳንት ከማን የአዲስ ፋካልቲ ዲን እንዲሁም ከኛ ኃላፊ ከፕሮፌሰር አሌሳንድሮ ባውሲ የድጋፍ ደብዳቤ ጨምረን አስገብተን ተመርጦልን በዛ መሰረት ነው ወደ ኢትዮጵያ የሄድነው። በጀርመን ከፍተኛ ተቋም በግዕዝ ትምህርትና ምርምር ሶስተኛ ዲግሪያቸውን የያዙት ዶክተር ሙሉቀን አንዱዓለም በአሁኑ ወቅት በባህር ዳር ዩኒቨርሲቲ የአባይ ባህልና ልማት ጥናት ምርምር ማዕከል ዲሬክተር ናቸው። ዩኒቨርሲቲያቸው ከጀርመኗ ከተማ ሃምቡርግ ጋር ባደረገው የትብብር ስራ ውል መደሰታቸውን ገልጸዋል። በኢትዮጵያ ቋንቋዎች በኢትዮጵያ የባህል ጥናት ላይ ብዙ ስራ ሰርተዋል። ስለ ታሪኩም ስለ ቋንቋውም፣ በተለይ በግዝ ቋንቋ ላይ ራሱ ብዙ የሰሩት ስራዎች አሉ። የግዙ ሀገር ኢትዮጵያ ሆኖ ሳለ ጀርመን እስከ ሶስተኛ ድግሪ ድረስ የሚሰጥበት ሁኔታ ስላለ ይሄ ነገር ለምንድን ነው ወደ ኢትዮጵያስ ተመልሶ ኢትዮጵያ ላይ የማይሰጥበት ምክንያት ምንድን ነው? ይሄንን ነገር ማሳደግ አለብን፣ ይሄንን ነገር አብረን መስራት አለብን የሚል ሀገራዊ መንፈስ ይዘው ነው የመጡትን ዶክተር ጌ እና ስለዚህ በኢትዮጵያ ቋንቋዎች ላይ በኢትዮጵያ ታሪክ ላይ በኢትዮጵያ ሃይማኖት ላይ በብዙ ነገሮች ጀርመን ውስጥ የምዛ በነበርኩበት ብዙ የተሰሩ ስራዎች አሉ። ያ ነገር ኢትዮጵያ ውስጥ ለምንድን ነው የማይጀመረው? በመጀመሪያ ዲግሪ እስካሁን ድረስ በግዕዝ ቋንቋ ራሱ የለም። ለቋንቋ ተማሪዎች የሚሰጥበት ሁኔታ አለ እንጂ በመጀመሪያ ዲግሪ፣ በሁለተኛ ዲግሪ፣ በሶስተኛ ዲግሪ እየተባለ በግዕዝ ተለይቶ የሚሰጥበት ነገር ስለሌለ ይህ ነገር ኢትዮጵያ ውስጥ መኖር አለበት። በባህር ዳር ዩኒቨርሲቲ የስነሰብ ማለት የሂማኒቲስ ተቋም ዲን ዶክተር ስዩም ተሾመ ባህር ዳር ዩኒቨርሲቲ ከሃምቡርግ ዩኒቨርሲቲ ጋር የተፈራረመው የስራ ውል በመማር ማስተማሩ ሂደት ላይም ሆነ ለሁለቱ ሀገሮች ግንኙነት እጅግ ጠቃሚ ነው። እጅግ በጣም ጠቃሚ ነው። እንግዲህ አሁን በተለይ እንግዲህ እኛ ጋር በመማር ማስተማሩ ሂደት ላይ በተለይ ሁለተኛ ዲግሪ እና ሶስተኛ ዲግሪ ላይ ጀርመን ያለ ልምድ አለ። እኛ ጋርም ያሉ ልምዶች አሉ እና በባህሉም በቋንቋውም ይህንን እንግዲህ እያዳበር ንካሄል የሁለቱም ሀገሮች ግንኙነት የበለጠ እየተጠናከረ ሄዳል ብለን እንገምታለን። ይሄ ብቻ ሳይሆን ጥናቶችንም በጋራ ማካሄድ እንችላለን። በባህል ዘርፍም እንደዚሁም ስልጠናን በተመለከተ ና የተማሪዎቹም የመምህራንም የበለጠ የሁለትዮሽ ግንኙነቱን እያጠናከሩ ሄዳል ብለን እንገምታለን። ባህር ዳር ዩኒቨርስቲ ሂዩማኒቲስ የሚለው ቃል ስነሰብ የሚለው ቃል በደንብ ስለማይገልጸው ሂዩማኒቲስ ፋኩልቲ ቢለው መርጧል። ግን በዚህ ተቋም የሚሰጠው ትምህርትስ ምን ይሆን? የተቋሙ ዲን ዶክተር ስዩም ተሾመ እንግዲህ ያው ትንሽ አማርኛው ስለሚያስቸግር ስነሰብ ይባላል። አንዳንዴ ሂማኒስ ነው የምንለው ምክንያቱም ስነ ሰብ የሚለው ስለማይገልጸው ሂማኒስ ማለት ቋንቋዎች፣ አጠቃላይ የአማርኛም የእንግሊዝኛም የባህል ጥናትም ጋዜጠኝነትና ተግባቦትን አጠቃላይ የሚያንቀሳቅስ ፋኩልቲ ይሄ ነው። በዩኒቨርሲቲው የምርምርና የህብረተሰብ አገልግሎት ምክትል ፕሬዚዳንት ዶክተር ተስፋይ ሽፈራው ባህር ዳር ዩኒቨርሲቲ ከቀን ወደ ቀን እየሰፋ ወጣት ምሁራንን እያፈራ እንደሆነ ና ከሀምቡርግ ዩኒቨርስቲ ጋር የጸደቀው የትብብር የማስተባበር ስራ የከፍተኛ ትምህርት ማዕከሉን ጥንካሬ እንደሚያጎለብተው ገልጸዋል። እንደ ዶክተር ተስፋዬ በአሁኑ ወቅት በዚሁ ዩኒቨርሲቲ የሚማረው መደበኛና መደበኛ ያልሆነው ተማሪ በጠቅላላ 46ሺህ መሆኑን በዩኒቨርሲቲው የሚያገለግሉት ምሁራን በቁጥር ወደ 1650 መሆናቸውንና የአስተዳደር ሰራተኞች ወደ 3900 አካባቢ እንደሆኑ ተናግረዋል። ከቅርብ ጊዜ በፊት ለምርምር ስራ ጀርመን የነበሩት ዶክተር ተስፋዬ ሽፈራው ኢትዮጵያና ጀርመን በትምህርትና ምርምር ስራ በርካታ ስራን እየሰሩ መሆኑን ተናግረዋል። ያው እንግዲህ እንደ ሀገር ያው ሁለቱ ሀገራት ለረጅም ዓመታት በአጋርነት እየሰሩ ያለበት ሁኔታ አለ። ምህንድስናው ዘርፉም በባህል ዘርፉም ከዛ በመነሳት እንደ አካዳሚክ ተቋምነታችን ደግሞ አካዳሚክ ተቋም ከአካዳሚክ ተቋም ጋር ተሳስሮ መስራት አለበት። ዞሮ ዞሮ ሀገርና ገር ሲወዳጅ በስሩ ያለው ማንኛውንም ግብዓት በጋራ የመጠቀም ስርዓት ያስከትላል። ከዚህም ጋር ተያይዞ የሃምቡርግ ዩኒቨርሲቲና የባህርዳር ዩኒቨርሲቲ በጋራ ለመስራት ከረጅም ጊዜ ውይይት በኋላ ባለፈው አመት የጋራ የስምምነት ሰነድ ተፈራርመናል። ያም ሰነድ ያው ስራ ለመጀመሪያ ያክል ለመጀመሪያ ደረጃ ምን አይነት የድህረ ምረቃ ፕሮግራም በጋራ ልንከፍ እንችላለን፣ ምን አይነት የምርምር ስራዎችንስ በጋራ ልንሰራ እንችላለን በተለይ አሁን ግንኙነቱን የጀመር ነው ከባህልና ከቋንቋ ጋር በተያያዘ መልኩ በተለይ ወደ ግዝና ወደ አማርኛ ብሎም ከባህል ጋር የማያስተሳሰር ስራ እንዲሰራ ነው የተፈለገው። ስለዚህ እነዚህን ያማከለ የድህረ ምረቃ ፕሮግራም ምን እንክፈት፣ እንዲሁም ምርምሮችን በጋራ ምን አይነት ምርምር ስራዎችን እንስራ። ከዛም በሶስተኛ ደረጃ ደግሞ ይህንን ስንሰራ የተማሪና የመምር ልውውጥ ሊኖር ይገባል ለሚሰሯቸው ምርምሮች፣ ለሚያስተምሯቸው ትምህርቶችና ለሚማሯቸው ትምህርቶች የጋራ ፕሮጀክቶችን በመቅረጽ እንዲሰሩ ለማስቻል በመሰረታዊነት በዚህ በሲሜት የሳይንቲ ቋንቋዎች አንድ የማስተር ፕሮግራም የምንቀርጽበትን ስልስነ የተነጋገር ነው። ያንንም ስናደረግ ምን አይነት ኮርሶች ነው የምንሰጠው፣ እነዛ ኮርሶች ምን አይነት መምራን ነው የምናገኘው፣ ከየት ነው የምናገኘው? ጊዜው ምን ያክል ጊዜ ነው የሚያስፈልገው? ከጀርመን ያሉ ተማሪዎች መጥተው በሀባ ዩኒቨርስቲ እንዴት ይማራሉ? የአማርኛ ቋንቋ፣ የግዕዝ ቋንቋ፣ በአጠቃላይ ሴሜቲክ ቋንቋዎች ከመግባቢያ ባሻገር ደግሞ ወደ ልማት እንዴት ልንተገብራቸው እንችላለን፣ ልንሰራ እንችላለን የሚለውን እነዚህ ሁለት ዩኒቨርሲቲዎች በጋራ እንዲሰሩ ነው የተስማማ ነው። በሃንቡርግ ዩኒቨርሲቲ የእስያና የአፍሪቃ ጥናት ተቋም መምህርና ተመራማሪ ዶክተር ጌቲ ገላይ እንደገለጹት ሃምቡርግ ዩኒቨርሲቲ ከደብረ ማርቆስ ዩኒቨርሲቲ ጋርም የትብብር ስራውን ይጀምራል። እንግዲህ ከሃምቡርግ ዩኒቨርሲቲ ጋር ባህርዳር ዩኒቨርሲቲ ብቻ ሳይሆን የደብረ ማርቆስ ዩኒቨርሲቲ ነው። ሶስቱን ዩኒቨርሲቲዎች ነው በጋራ አጣምረን ልንሰራ የፈለግ ነው። ምክንያቱም በኢትዮጵያ ካሉት ከዚህ ከባህርዳር ዩኒቨርሲቲና ከደብረ ማርቆስ ዩኒቨርሲቲ ጋር ህጋዊ የመግባቢያ ሰነድ ወይም በእንግሊዝኛ ሜሞራንደም ኦፍ አንደርስታንድንግ የሚባል ከአንድ አመት በፊት ተፈራርመን ነበር። ይህም የመግባቢያ ስምምነት ምንድን ነው የሚያግዘው? ሶስቱ ተቋማት በተማሪዎች ልውውጥ፣ ምሁራን በጋራ የምርምር ስራዎችን በማካሄድ እንዲሁም ደግሞ የጥናትና የምርምር ውጤቶችን በመለዋወጥ አብሮ የጋራ የምርምርም እቅዶችን በመንደፍ አብረን እንድንሰራ የሚያስችል ነው። በተለይ ተማሪዎቻችን ከሀምቡርግ ወደ ኢትዮጵያ እንዲሄዱ፣ እዛም በኢትዮጵያ ያሉ ተማሪዎችም ወደ ጀርመን መጥተው የጀርመንን የሳይንስና ቴክኖሎጂ የደረሰበትን የጥናትና የምርምር በተለይ በባህልና በቋንቋ ዙሪያ እንዲጠቀሙ ለማስቻል ነው። እስከ ዛሬ ድረስ በባህልና ዜና በቋንቋ ዙሪያ ከሃንቡርግ ዩኒቨርሲቲ ጋር ምንም ግንኙነት አልነበረውም ባህር ዳርም ሆነ ደብረ ማርቆስ ዩኒቨርሲቲ ወይም ደግሞ የአዲስ አበባ ዩኒቨርሲቲ። አዎ፣ ከአዲስ አበባ ዩኒቨርሲቲ ጋር ቀደም ብሎ የተፈረመ ስምምነት ነበረ፣ ግን በዛ ውጤታማ የሆነ ግንኙነት ስላልነበረ በተለይ አዳዲስ ዩኒቨርሲቲዎችን ለመርዳት በኢትዮጵያ እንደምታውቂው በአሁኑ ጊዜ ብዙ አዳዲስ ዩኒቨርስቲዎች እየተከፈቱ ነው እና ከባህር ዳር እና ከደብረ ማርቆስ ዩኒቨርሲቲዎች ጋር በተለይ እነዚህ ዩኒቨርስቲዎች በባህል በቋንቋና በታሪክ ጥናት ዙሪያ ከፍተኛ ፍላጎት እያሳዩ ስለመጡ እኛም አንዳንድ ጉባኤዎች ላይ ተገኝተን በሃምቡርግ የሚደረገውን የኢትዮጵያ ጥናት በግዕዝ ዙሪያ በባህልና በቅርስ ጥናትና ጥበቃ ዙሪያ እንዴት አድርገን አብረን ልንሰራ እንችላለን ብለን ከሶስት ከአራት ከአምስት ዓመታት በፊት ጀምረን አብረን በጋራ የጀምርነው ትብብር ነው። ይሄ የሚገርመው ነገር ኢትዮጵያ የዚህ ግዕዝ መፍለቂያ ሆና ሳለ እዚህ ጀርመን ሀገር ነው በዶክትሬትም ሆነ በማስትሬትም ምረቃ ያለውና ይሄ እንዴት ነው፣ እንዴት ይታያል? and okay. በዚህ በእኛ አሁን በጀመርነው የጋራ ትብብር እነዚህ ሶስቱም ዩኒቨርሲቲዎች በተለይ በግዕዝ ጥናትና ምርምር ዙሪያ ጥንታዊ የብራና ጽሑፎችን በመሰብሰብ ዲጂታይዝ በማድረግና በውስጣቸው ያለውን ምስጢርና ጥበብ በማጥናት በመተርጎም ወጣት ተመራማሪዎች እንዲሳተፉ ለማድረግ ነው ትልቁ ዓላማችን። ምክንያቱም በሃምቡርግ ይሄ ስራ ይሰራል። በሃምቡርግ ዩኒቨርሲቲ የግዕዝ ትምህርት ይሰጣል። በሃምቡርግ ዩኒቨርሲቲ የኢትዮጵያ ጥንታዊ የብራና መጽሐፍት ልዩ ልዩ ያጠናን ዘዴዎች ይደረጋሉ። በኢትዮጵያ ውስጥ ግን እንዲህ አይነት ነገር ስራ ገና አልተጀመረም የግዕዝ የትምህርት ክፍል እንኳ አልተከፈተም። እና የእኛ አላማ ምንድን ነው? ኢትዮጵያ የግዕዝ ባለቤት ሆና፣ ኢትዮጵያ የብዙ ሊቃውንትና የብዙ ጥንታዊ ቅርሶች ባለቤት ሆና ይሄ የትምህርት መስክ ለምን በዘመናዊና በሳይንሳዊ ዘዴ አይሰጥም የሚል ጥያቄ አንስተን በተለይ በባህርዳር ዩኒቨርሲቲ ግዕዝን ጨምሮ ሌሎች የኢትዮጵያ የሴም ቋንቋዎችና ባህሎች ጥናት የሚሰጥበት አዲስ የድህረ ምረቃ ወይም የማስትሬት ፕሮግራም እንዲከፈት ስብሰባ አቅርበናል፣ ፕሮጀክት አቅርበናል። ኢትዮጵያ የግዕዝ ቋንቋ መፍለቂያ የቋንቋው ባለቤት ሆና በቋንቋው ትምህርትን አግኝቶ ምርምር አድርጎ የዶክትሬት ማዕረግን የሚገኘው ጀርመን መሆኑ ለሚያዳምጠውም ግራ ይገባል። በሌላ በኩል በኢትዮጵያ ጥንታዊ የብራና ጽሑፍ ላይ በግዕዝ ቋንቋ ጥናትና በኢትዮጵያ ባህል ላይ ጀርመናውያን ምርምር ማድረግ ከጀመሩ ዘመናትን አስቆጥረዋል። ብዙም የኢትዮጵያ ጥንታዊ ታሪክን የሚያመላክት ጽሑፎች አሏቸው በግዕዝ ጥናት ምርምር የዶክትሬት ማድረጋቸውን በጀርመን ከፍተኛ የትምህርት ተቋም ውስጥ ያገኙት ዶክተር ሙልቀን አንዱ አለም በመቀጠል አዎ፣ እኔም እዛ በነበርኩበት ሰዓት ላይ እኔ ራሴ በሴሜት ቋንቋዎች ላይ ነው ግዕዝ ላይ ስፔሻላይዝ አድርጌ ሶስተኛ ዲግሪ እንጨርሽ የተመለስኩት በርሊን ነው እኔ የተማርኩት። እዛ ስለ ግዕዝ በሰፊው ይሰጣል። በሰፊው ይሰጣል ሲባል ለምሳሌ አፍሪካና የኤዚያ ጥናት አለ እዛ ሀምቡርግ ውስጥ። ከዛ ውስጥ በአፍሪካ የኢትዮጵያን እስተዲስ አለ። በኢትዮጵያን እስተዲስ ውስጥ ደግሞ ወይ በትግርኛ ቋንቋ ላይ ወይም በግዕዝ ቋንቋ ላይ በአማርኛ ላይ በሌሎችም ቋንቋዎች ላይ ራሱ ሌላ ስራ ሰፍቶ ወይም ደግሞ ስፔሻላይዝ አድርጎ ሁለተኛ ዲግሪውን ሶስተኛ ዲግሪውን ሰፍቶ የሚመጣ ሰው ይኖራል። እዚህ ግን እስካሁን በመጀመሪያ ዲግሪ፣ በሁለተኛ ዲግሪ፣ በሶስተኛ ዲግሪ ግዕዝ ላይ የሚሰራ ስራ የለም፣ ገና አልተጀመረም። ነገር ግን ለአማርኛ ቋንቋ ተማሪዎች፣ ለታሪክ ተማሪዎች እንደ አንድ ኮርስ ሆኖ ግዕዝ ይሰጣል። ከዚያ የዘለለ ግን ሌላ ነገር የለውም እና ስለዚህ እነዛ ብዙ ስለተመራመሩ ገና ከአስራ ሰባተኛው ና ከአስራ ስምንተኛው ጀምሮ በአውሮፓ የኢትዮጵያ ጥናት በጣም በሰፊው የተለመደ ነው። በነ ሂዮብ ሉዶልፍ በነ ኦገስት ዲልማን በነ ሚትቦ በነ ፕሮቶሪ ብዙ ሰዎች አሉ። እነ በጣሊያኖችም በነ ፓውሎ ማራሲኒ በነ ሼሩሊ በሌሎችም ሰዎች የኢትዮጵያን ቋንቋ ብዙ አጥንተዋል፣ ብዙ ሰርተዋል እና እዛ ስፔሻላይዝ አድርጎ በግዝ ላይ ሁለተኛ ዲግሪንም ሶስተኛ ዲግሪን መስራት የሚቻልበት መንገድ አለ። እዚህ ግን ገና ማልተጠናት ከባህላዊ ትምህርቱ ውጭ ማለት ነው ከዚህ አሁን ይሄንን ነገር ማሳደግ ማድረግ ነው የምንፈልገው ይሄም እንደሚሳካ እርግጠኛ ነኝ። ስምምነቱ በተለይ በዩኒቨርሲቲ ስር በሚገኘው አባይ የምርምር ተቋም ጋር በጋራ ለመስራትና የኢትዮጵያ ሴማዊ ቋንቋዎችና ባህል ጥናት በተሰኘ የትምህርት መስክ የድህረ ምረቃ ፕሮግራም ለመክፈት የታቀደበት መሆኑን የገለጹልን በሃንቡርግ ዩኒቨርሲቲ የእስያና የአፍሪቃ ጥናት ተቋም መምህርና ተመራማሪ ዶክተር ጌቲ ገላዬ በመጨረሻ እንግዲህ ይሄንበትማ ጥሩ ተሳክቶናል ብለን እናስባለን። ደብረ ማርቆስ ዩኒቨርሲቲ በኢትዮጵያ የመጀመሪያ የሆነውን የአማርኛ ኢንቴንሲቭ ኮርስ የአማርኛና የኢትዮጵያ ባህል ጥናት እንዲሰጥ አቅርበን ከፕሬዚዳንቱ ጀምሮ ልዩ ልዩ ኃላፊዎች ይህንን በደስታና በፍላጎት ተቀብለውታል። አብረን እንደምንሰራም ተስፋ እናደረጋለን። እንዲሁም በዚሁ በደብረ ማርቆስ ዩኒቨርሲቲ ከሀዲስ አለማየሁ የባህል ጥናት ተቋም ጋር በጋራ በባህላዊ የመድኃኒት ቅመማ ዝግጅት፣ በጥንታዊ የብራና መጽሐፍት፣ በልዩ ልዩ የፎክሎር ጥናት የስነ ቃል ዙሪያ አብረን ለመስራት ተስማምተናል። እንዲሁም በባህርዳር ዩኒቨርሲቲ ከልዩ ልዩ ዲኖችና ከኃላፊዎች ጋር ተነጋግረን በኢትዮጵያ የመጀመሪያ የሆነውን የኢትዮጵያ ሴማዊ ቋንቋዎች እና የባህል ጥናት የሚባል የማስትሬት ፕሮግራም እንዲጀመር ኮርሶችን በመምረጥ እና በመወያየት ጥሩ ውጤት ላይ ደርሰናል። እንዲሁም ከአባይ የባህል እና የልማት የምርምር ማዕከል ኃላፊ ጋር ከሌሎቹም ጋር በክልሉ ያሉትን ጥንታዊ የብራና መጽሐፍትና የአገር በቀል እውቀት ሳይንሳዊ በሆነ መንገድ እንዴት አብረን በጋ የጋራ ፕሮጀክት በመቅረጽ ማጥናትና መሰብሰብ መቀረስ እንችላለን የሚለውን ተነጋግረን እንዲሁም የኢትዮጵያ ኦርቶዶክስ ቤተክርስቲያን ሀገረ ስብከት ኃላፊዎችና የግዕዝ ባለሙያዎች የሚሳተፉበት የአካባቢውን ማህበረሰብ አባላት ከሙያው ከስልጠናው ሊጠቀሙ የሚችሉበትን ሀሳብ አቅርበን ተወያይተን ጥሩ ውጤት ላይ ደርሰን ነው የመጣ ነው። የባህር ዳር ዩኒቨርሲቲ የምርምርና የህብረተሰብ አገልግሎት ምክትል ፕሬዚዳንት ዶክተር ተስፋዬ ሸፈራው በበኩላቸው ይህ በውል የታሰረው የስራ እቅድ ወደ ተግባር ተለውጦ እንዲታይ የሚዲያው ትኩረት እንዳይለየው ሲሉ አሳስበዋል። እምለው እንግዲህ ተከታታይነት እንዲኖር ጥሩ ነው። እኛም እንድንሰራ እናንተ ዞሮ ዞሮ የህዝብ ትንፋሶች እንደመሆናችሁ እነዚህን በየጊዜው የምንስማማባቸውና የምንወያይባቸውን ጉዳዮች ወደ መሬት አውረደን ስራ ለመስራት አለመስራታችን ክትትል እንድታደረጉ ለማሳሰብ ፈልጋለሁ። የሁለቱን ሀገራት አብሮ የመስራት ሜት ወደ መሬት እንድናወርድ ሁልጊዜ እንደምታደርጉት በተከታታይ እንድታሳስቡን ለማስገንዘብ ፈልጋለሁ ዳርና የሃንቡርግ ዩኒቨርሲቲ የጀመሩት የትብብር ስራ አብቦ በሁለቱም በኩል በኢትዮጵያ ቋንቋዎች ጥናት በጥንታዊ ባህል ረገድ ብዙ ምሁራንን እንዲያፈራ ምኞታችንን እንገልጻለን። አድማጮች፣ ለመሰናዶ ቃለምልልስ የሰጡንን በማመስገን የዕለቱን ዝግጅቴን እዚህ ላይ ያጠናቅቃለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።